ጎንደር ከተማና በአካባቢዋ ከትናንት አርብ ከማለዳው 12 ሰዓት አንስቶ እስከ ዛሬ ቅዳሜ ጠዋት 12 ሰዓት ድረስ ባለው ጊዜ የስልክ አገልግሎትና ኢንተርኔት ተቋርጦ ብዙ ሰው በአሰሳ ከየቤቱና ከየመንገዱ መያዙና መታሰሩን ከከተማው ያነጋገርኩት አንድ ነዋሪ ገልጾልኛል። ትላንት ከጠዋቱ 12 ሰዓት ጀምሮ እስከዛሬ አስራ ሁለት ሰዓት እስከዛሬ ረፋድ አካባቢ። ትናንት ከአርብ አስራ ሁለት ሰዓት ከጠዋቱ ጀምሮ ነው የምትለኝ? አዎ፣ ከጠዋቱ አርብ አስራ ሁለት ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። እጃችን ላይ ያለ ትን ዝርዝራቸው የጃንተከል ሆቴል ባለቤት አቶ ተመስገን ፈጣርጎን ጨምሮ የአስራ አንድ ሰዎች ሽንዝርዝር እጃችን ላይ ላይ ማቅረብ እንችላለን። በአጠቃላይ ግን በትላንት በተካሄደው አፈና ውስጥ ወደ ዘጠና ሰባት የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው። ከዚያ በተጨማሪም የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትና ደጋፊዎችንም የማሳደድ ተግባር እየተካሄደ መሆኑን እንደሚያውቅ ይሄው ነዋሪ ነግሮኛል። ከዚህ በፊት ዓላማችን ወልቃይት ኮሚቴን ማስፈን ወይም ጥያቄውን ማለት አይደለም፣ ጸረ ሰላም ኃይላችን ናቸው ወዘተ እያሉ ይፋዊ መግለጫዎች ሊሰጡ እንደነበር የሚታወስ ነው። በመንግስት ደረጃ ከዚህ በፊት እንደዚያ አይነት መግለጫዎች ሊሰጡ እንደነበር እናስታውሳለን። ነገር ግን በተግባር መሬት ላይ ያለው ነገር ከዚህ ፍጹም ተቃራኒ የሆኑ ነገር ነው። ለምሳሌ ባለፈው ሳምንት የወልቃይት አማራ ብሔረተኝነት ኮሚቴ አባል ከሆኑት አንዱ አቶ ልጅሸት አስፋው መተማ ለእርሻ ስራ በሄደበት ላይ በደህንነት እየተከታተሉ ፎቶግራፉን አምጡ ሲልም የአባቱም የአያቱን ስም ስጡን እያሉ የመተማውን ግርግር ያቀናበረው እሱ ነው የሚል የውጭ ታርጋ እየለጠፉ እሱን ለማፈን ሲንቀሳቀሱ ነበረ። በመቀጠል አቶ ይልማ ፈረደ የተባሉ ሌላው የኮሚቴ አባል ሳይሆን ሌላው ወልቃይት አማራ ሌላ አቶ መብራቱ ምህረት፣ እነዚህ ሶስቱም በጥልቅ ክትትል ሳያቸው ነበረ ማለት ነው። ሲከፋፍሏቸው፣ ሲያሸማቀቋቸው፣ በቀቡበት ሊሄዱበት፣ ስራቸውን በነፃነት እንዳይሰሩ በነፃነት የመንቀሳቀስ ህገ መንግስታዊ መብታቸውን ተጋፍተው ሲንቀሳቀሱ ነበረ። በተጨማሪ ቤት ለቤት አሰሳ፣ ለአንድ ሰው አስር ወታደር ተመድቦ፣ አንድ ብሬን ውጭ ላይ ተጠምዶ ስድስት የታጠቁ ወታደሮችን ከውጭ ከቤት ውጭ ሆነው አራቱ ውስጥ ገብተው ሰውን እያያዙ ማለት ነው። እንዲሁም መንገድ ላይ እየሄዱ ሲቪል የለበሱ ሰዎች ናቸው በመኪና እየመጡ አምስት ሰዎች እየሄዱ ከነሱ ውስጥ ሶስቱን ለቅመው ወሰዱበት አጋጣሚ አለ መንገድ ላይ። ከዚህ በተጨማሪ ትናንት ጥዋት ላይ የወልቃይት አማራ ብሔርተኝነት ኮሚቴ የህዝብ ግንኙነት ኃላፊ የሆኑትን አቶ ተሻገር ወልደ ሚካኤልን ለማፈን ወደ ሰላሳ የሚጠጉ ታጣቂ ኃይሎች አሰማርተው ቢሮቸው ድረስ ሄደው እሳቸው ጠዋት ስላልገቡ ያደረጉት ሙከራ ከሽፏል። እሳቸው በዚህ ሰዓት ራሳቸውን ጠብቀው ቀን ሙሉ ስልካቸው አይሰራም። አሁንም ያለበት ሁኔታ አናውቅም። አቶ ተሻገር ወልደ ሚካኤልን ለማግኘት እኔም በተደጋጋሚ ሞክሬ ነበር፣ ስልካቸው ዝግ ነው ነው የሚለው። ትላንት አመሻሽ ላይ አግኝቻቸው ነበረ፣ ሁሉም ነገር ነግረውኛል። እንግዲህ ስልካቸውን ሞክሬ ካልታሰሩ እንትን እናደርጋለን። እስካሁን ግን ቅድም ስልካቸው አይሰራም ነበረ። ከዚህ በተጨማሪ እዚህ ወንዘር ውስጥ ያሉ የወልቃይት ቃይት አማራ ብሔርተኝነት ኮሚቴ ደጋፊ የሆኑ አባል ያልሆኑ ደጋፊ የሆኑ ወጣቶችን ጭምር ታርጌት ተደርጓል። ኢላማ ተደርጓል። ቦታ እየቀያየር ነው የምናደረጉ። ለምሳሌ እኔ በራሴ ትላንት እንደዚህ አይነት መረጃ ደርሶኝ ቦታ ቀይሬ ነው ያደርኩት። አሁንም እንደዚህ አይነት እንቅስቃሴዎች አሉ። ዛሬም በተለይ አስራ ስምንት ቀበሌን እንደዚህ ሊካሄድ ይችላል የሚል ከፍተኛ ስጋት አለ። በውጥረት ውስጥ ነው ያለነው። እኛ ህገ መንግስታዊ መብታችን ተጠቅመን በሰላማዊ መንገድ ጥያቄያችን በማቅረባችን ምክንያት ይሄ ነገር ሊደርስብን አይገባም። ሌላ ተጨማሪ ወልቃይት አድረመጥ ከተማ ውስጥ ከዚህ በፊት ቁጥራቸው በርካታ የሆኑ የትግራይ ልዩ ኃይል አባላት አካባቢውን ወረውት ነበረ። ወጣቶችን ሲያሸማቀቁ በአማርኛ ጨፈራችሁ ያሉ ሲደበድቡ እንደነበር ከዚህ በፊት ገልጸናል። ትላንት ግን በተጨማሪ ከሰላሳ እስከ አርባ የሚደርሱ ሌሎች የትግራይ ክልል ልዩ ኃይል አባላት እንደገና እንዲሰማሩ ተደርጓል። በተጨማሪ ወጣቶችን እየሰበሰቡ እየጠሩ ወደ የሴክተሩ ሲያስፈራሩ ውለዋል። ዛሬ ይህ ብቻም ሳይሆን ሌሎች ወጣቶችን ለመያዝ አሁንም በሶስት አራት ልጆች ስማቸው ተይዞ እንቅስቃሴ ላይ ናቸው። ልጆችም ራሳቸው እየደበቁ ከዚህ ለመትረፍ ማለት እያደረጉ ነው ያሉት። እንደገና ትናንት ሌሊት ላይ ያው ጳጉሜ እንዳልኩህ ቅድም ባህላችሁ ጠዋት ወጥተህ ታጥበህ የምትመለስበት የራሱ የሆነ ፀበል እንትን አለው። ወደዛ ሲሄድ ወልቃይት ላይ እርሳስ፣ ክብሪት እየጨመሩ የሚያሰነዱት ባህል አለ። ይሄ ባህል ይህን አድርጓል ልጅህ ተብሎ አቶ ሀይሌ አበራ የተባለ የወልቃይት አማራ ተይዞ እስር ቤት ውስጥ ካደረ በኋላ ዛሬ መሳሪያውን ህገወጥና ኢፍትሐዊ በሆነ መንገድ መሳሪያውን ገፍተው ሰውየውን ለቀውታል ማለት ነው። በምን ሁኔታ ነበረ መሳሪያ የያዙት እኚህ ሰው? ሰው ያው ታጣቂ ምን ይሻ ነው ሰሞኑን ከምሽቱ ሁለት ሰዓት አንስቶ በተለያዩ አካባቢዎች መብራት እንደሚጠፋና ይህም ሰው ከተለያዩ መገናኛ ብዙሃን ሚዛናዊ መረጃ እንዳያገኝ ለማድረግ የታሰበ ነው ብሎ እንደሚጠረጥር አመልክቷል። ሁል ጊዜ በጥለት ሐምሌ አምስት በኋላ ወልቃ የታደረ መጽ ሆን ተብሎ ሁለት ሰዓት ላይ ከምሽቱ ሲደርስ ዜና አብዛኞች የሚቀርብበት ሰዓት ነው። መብራት ያጠፋሉ። የአሜሪካ ድምፅ ይህን ጨምሮ ይህን ጨምሮ ሌሎችንም ሚዲያዎች ህዝቡ አዳምጧ ያለውን ሁኔታ እንዳያቅ ለማድረግ ምህን የተደረግ ያለው በትሪዲንጋ ያለ እንዴ ለመሆኑ ገበያ ላይ አካባቢ አዎ ህዝቡ በሬዲዮ ማዳመጥ ይችላል። ያው ጃም ካላደረጉት ማለት ነው። ያው ህዝቡ በተቻለ መጠን ያለውን እውነታ ላይ ማግኘት የራሱን መንገድ እየሄደ ነው። በባትሪ ድንጋይም በሌላም እያዳመጠ ነው ማለት ነው። ሌሎቹ ግን በቴሌቪዥን ለምሳሌ ቴሌቪዥን ማየት አይችልም ከሁለት ሰዓት በኋላ ማለት ነው። ሁለት ሰዓት ደግሞ ኢትዮጵያ ቴሌቪዥን ዜናን ጨምሮ አብዛኞቹን ጥምት የሚሰራጭበት ሰዓት ነው። የቪኦኤም የሳተላይት ስርጭት አለ በሶስት ሰዓት ላይ አዎ እሱንም ጭምር ዋና ታርጌቱ ሚዛናዊ የሆነ መረጃ ህዝቡ እንዳያገኝ ሚዛናዊ መረጃ ምንጮች ሊሆኑ ይችላሉ ተብሎ የሚታሰው ሚዲያዎችን እንዳያዳምጥና ህዝቡን ከኢንፎርሜሽን ውጭ አድርጎ በህዝቡ ስም ለመነገድ የሚደረግ ሙከራ ነው ማለት ነው። ይሄ አሁን ወልቃይት ታደረ መጡ ውስጥ አሁን ወጣቶች አንድ አቋም ይዟል። ይህን አቋም ምንድን ነው? ዓመት በዓልም ሆኖ እንደ ባህላችን በጭፈራ በደስታ በፈሽታ ነበር የሚለው። አሁን ግን የሚንጨፍር ከሆነ በአማርኛ በባህላቸው የሚጨፍረው ይህ ደግሞ ያንን ያንን ጠብቀው እኛን ለማጥቃት ለመደብደብ ስለዚህ እነዚህ ሰዎች ካልወጡልን እኛ የምናታሄደው ደስታችን አንገልጽም፣ አዲስ ዓመት ደ የምናከብረው የለም የሚል አቋም ይዟል ወጣቶች ማለት ነው። በሌላ በኩል ግን የሌለ የብሔሮችን ቅራኔና ግጭት ለመፍጠርም እየተጣረ ነው ብሏል። ይኸው የጎንደር ከተማ ነዋሪ የወልቃይት የህዝብን ጥያቄ መልሶ ህዝቡን በሰላም እንዲኖር ማድረግ እየተቻለ ለዘመናት አብሮ ተፈቃቅሮ ሲኖር የነበረ ህዝብ ላይ እርስ በርስ ለማናከስ እና የብሔር ግጭት ለማምጣት እየተሞከረ ነው ማለት ነው። ከዚህ በፊት የብሔር ግጭት በህዝብ ላይ መሰረት ያደረገ ግጭት ሳይኖር አለ እያሉ እያወሩ እያስወሩ ጉዳዩን ወደ ሌላ ዓላማ ለመጠምዘዝ እየሞከረ ነበረ መንግስት። አሁን ደግሞ እሱ ራሱ በአንድ ብሔር ላይ መሰረት አድርጎ ብዙ ነገሮችን እያደረሰ ነው ስለዚህ እስካሁን አማራው እስፔሻሊ ጎንደሬው ጥያቄውን በመጠየቁና በሰላማዊ መንገድ በሰላማዊ ሰልፍ ላይ ቀርቦ ሀሳቡን በማንጸባረቁ ምክንያት በተለያየ መንገድ ሰው ወጣቶች እየታፈኑ ከዚህ በፊት እንደገለጽነው እየተደበደቡ እጅና እግራቸው እንዳሰራ ተደርገ እየተቀጠቀጡ እንደገና ስንጮህ እየተለቀቁ ነበረ። በዛ በኩል የእኛን ጩኸት ድምጻችን እየቀሙ የኛ ህዝብ ተፈናቀለ የኛ ህዝብ እንደዚህ ሆነ እንደዚህ ሆነ እያሉ በሌላ በኩል ግን እነዚህ ሰዎች አሁንም አማራውን ታርጌት ያደረገ እንቅስቃሴ እያካሄዱ ያሉት ስለዚህ አሁንም መንግስት በተለይ የትግራይ ህዝብና የአማራውን ህዝብ ሁለቱም ወንድማማች ህዝብ ለዘመናት ተፋቆ የኖረ ህዝብ ወደ አላስፈላጊ ግጭት ለማስገባት አላስፈላጊ በመፍተስ ሊያመጣ የሚችል እንቅስቃሴ በማወቅ ባለማወቅ እየሰራ ነው። ይህ ደግሞ በአጠቃላይ ለራሱ በተለይ ለመንግስት ለራሱ ቀጥሎም ለትግራይ ህዝብ እንዲሁም ለአማራ ህዝብ በጣም በጣም አደገኛ የሆነ አካሄድ እየተሄደ ነው። ከዚህ በኋላ ለሚፈጠር ነገር ሙሉ በሙሉ መንግስት ኃላፊነት መውሰድ አለበት፣ ሙሉ በሙሉ ማለት ነው። እንዲሁም ከታሪክ ተወቃሽነትም እራሱ አያመልጥም። ስለ ራሱም ደህንነት ጠይቄው ነበር። ለመሆኑ አሁን አንተ እንደዚህ መግለጫ ስትሰጠኝ ስጋት አያድርብህም? ስምህ ቢጠቀስ ድምፅህ ቢሰማ? አቃለሁ እኔ ከዚህ በፊት እስካሁን ጀምሮ በፌስቡክ አካውንቲም ይሁን በአጠቃላይ ስሜ እየተገለጸ ነው። የምለው መብቴን ነው የጠየቅሁት፣ ህገ መንግስታዊ መብቴን ነው የጠየቅሁት፣ ከህዝብ ጎን የቆምኩት ይህ በማድረግ ሊደርስብኝ የሚችል ነገር አለ፣ እንዳለ ማቃለው። ማስፈራሪያዎች ይደርሱኛል፣ በስልክ እየተደወለ ና ብር እንስጥህ፣ እንደዚህ ንብልህ፣ እንደዚህ ንበል፣ ጥያቄህንም አቁም አንልህም፣ ስር የመጥተ ጠይቅ ስሙን ገልጾም አልፈልግ ግለሰብ እየደወለ ካልሆነ ግን የማስመጣ ከሆነ በዚህ ሳምንት ውስጥ እርምጃ ይወስድባል፣ ኋላ ሀዘን ነው ትርፍ ወዘት የሚሉ ዛቻዎች፣ ማስፈራሪያዎች ይደርሱኛል። በፌስቡክ አካውንቴም ራሱ እናንተ ገብታችሁ ልታዩት በምችሉት ሁኔታ ብዙ ማስፈራሪያ፣ ብዙ ዛቻዎች ይደርሱኛል። ግን ይሁን እኔ መብቴን ጠይቄያለሁ። በተፈጥሮዬ ከኦክሲጅንም በፊት ነጻነት የማስቀድም ሰው ነኝ። ነጻነት ከሌለኝ እኔ በህይወት አለው ብዬ አላምንም። ስለዚህ ለነጻነት የስል የምከፍለው መስዋዕትነት ለህዝቤ፣ ለሀገሬ እንዲሁም ለዲሞክራሲያዊና ለሰብአዊ መብት ብዬ የምከፍለው መስዋዕትነት ለእኔ ያው ምንም አይደለም። እንዲሁም ከዚህ በፊት ይሄን በማድረጋቸው ምክንያት ህይወታቸው ታጡት ብዙ ነገር ከደረሰባቸው የኦሮሞ የአማራ ወይም የጋምቤላ እንዲሁም የትግራይ የብዙ ህዝብ አባላት ከሆኑት ውስጥ እኔ ከነሱ የተለየ ሰው አይደለሁም። ኢትዮጵያዊ ነኝ። በቃ ይህን ይደርስብኝ ከሆነ ይድረስብኝ እንጂ ቁጭ ተብሎ መብትህን ሕገ መንግስት ላይ በጽሁፍ ተቀምጠው በተግባር በተቃራኒ የተተረጎመ እኔ ባሪያ ሆኜ መኖር አልችልም። ሀያ አምስት አመት ተረግጫለሁ። በቃ ይበቃናል። ይሄ ነው ወይኔ ዓላማ። አሁንም በዚህ ነው የምቀጥለው። አሁን በማለት ራሱ ሊደርስ ብኝ የሚችል ነገር እንደሚኖር ያው ከዛሬ ሌሊት ጀምሮ ሊደርስ ብኝ የሚችል ነገሮች ይኖራሉ። ይህ ግን ለዓለም አቀፍ ማህበረሰብ ይህ ግን ለኢትዮጵያ ሕዝብ ፍርድ እንተዋለሁ። አሁን ልክ አሁን እንደዚህ እየተነጋገርን ያለነውን ሁኔታ ድምፅህን እንድቀይር ስምህን እንድደብቅ ትፈልጋለህ? ነው ነው። እኔ አልፈልግም። እኔ በግልጽ ይገለጽ። በቃ በግልጽ አቋሜን በማራመድ ንደሚ ምክንያት የምገደል ወይም የምታሰር መንገድ ካለ በጸጋ አቀበለዋለሁ። ምንም አያስፈልግም። እኔ ክንድሽህ አጎስታየ የወልቃይት አማራ ተወላጅ ሽሬ እንዳስላሴ ከተማ ያደገ ሰው ነኝ በወገኖች በመቋሚ ምክንያት ሊደርስብኝ ነገር ካለ በጸጋ እቀበለዋለሁ ህጋዊ ሰው ነኝ ምንም ከህግ ውጭ ሄድኩበት መንገድ የለም አሁንም መጥቶ የሚወስዱኝ ከሆነ እጄን እሰጣቸዋለሁ ምንም እንትን የለኝ የፈለጉት ማድረግ ይችላሉ እሺ አቶ ክንዱሽ አመሰግናለሁኝ ለማብራሪያ እስቲ መልሼ ደግሞ እየደወልኩኝ እንደዚህ ሁኔታ እንከታተላለሁኝ እሺ በጣም አመሰግናለሁ በተለይ በተለይ ግን አሜሪካ ድምፅ ዚ እያደረጋችሁ ያለው ጥረት በኢትዮጵያ ታሪክ የማይረሳና ትልቅ ትልቅ ቦታ የሚሰጠው ነገር ነው። ቀጥሉበት። የእኔ ችግር የለውም። እንደኔ አይነት ብዙ ሰዎች አሉ። እኔ የምከፍለውን የከፍሉ ይችላሉ። እነሱንም እያገኛችሁ ሕዝቡን እውነታውን በማድረስ የጀመራችሁ እንትን ልትቀጥሉ ይጠይቃለሁ እጅግ በጣም አመሰግናለኝ። እጅግ በጣም በእኔና በወልቃይ ህዝብ አመሰግናለሁ። እንግዲህ መልካም አዲስ ዓመት ይሁንልህ። የተሻለ ዘመን፣ የተስፋ እና የሰላም ጊዜ እንዲሆን እመኛለሁ። ለአንተም፣ ለቤተሰብህም፣ ለህዝቡም በአጠቃላይ አምን፣ አሜን፣ አምን ለሁላችን ይሆን። ፈጣሪ ኢትዮጵያን ይባርክ፣ ኢትዮጵያን ይጠብቅ። አመሰግናለሁ። ስለሰማችሁት የጎንደር አካባቢ ሁኔታና ስለ ጸጥታው ስለ አውደ አመቱም ለመጠየቅ ወደ ክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ደውዬ ነበር። እንግዲህ በአጠቃላይ የጸጥታው ሁኔታ በክልሉ ውስጥ ከጊዜ ወደ ጊዜ መሻሻል ነው የሚታይበት። የዚህ ዋነኛው ምክንያቱ ደግሞ ቀደም ሲል በክልላችን ግጭት በደረሰባቸው ቦታዎች የደረሰው ጉዳት በጣም አስከፊ ገጽታ ነበረው። እናም ከህብረተሰቡም ሰልፍም ሲወጣ ከነበረው ሰልፈኛ ሀሳብ ውጪ ያልተጠበቁ ጉዳቶች፣ በጣም ከፍተኛ ጉዳቶች ደርሰዋል። የክልላችን የልማት አውታሮች፣ የግለሰብ ቤቶች፣ የመንግስት ተቋማት ውድመታ አድርሷል። እና ያው ይሄ ጉዳይ ከቆመ በኋላ በአንዳንድ ከተሞች ደግሞ የአገልግሎት መስጫ ተቋማት እና የትራንስፖርት አገልግሎት ተቋርጦ ነበረ እነዚህ በአጠቃላይ ጥለው ያለፉት ጠባሳ ህብረተሰቡ ላይ ጉዳት ነው። በስነ ልቦናም፣ በኢኮኖሚም፣ በማህበራዊም እንቅስቃሴ በአጠቃላይ በግለሰብም፣ በተቋምም፣ በመንግስትም ላይ ጉዳት አድርሰዋል። እነዚህ በሙሉ ህብረተሰቡ የሚፈልጋቸው አይደሉም እነዚህ ጉዳቶች ምክንያቱም እነዚህ የደረሱ ችግሮች የጥያቄ አይደሉምም ለጥያቄ መልስ የሚያሰጡ ጉዳዮች አይደሉም። ስለዚህ እነዚህ ከሆኑ በኋላ በመንግስት በኩል ከህብረተሰቡ ጋር በየደረጃው ውይይት ነው እየተደረገ ያለው። ከአሁን ቀደም በርካታ ቦታዎች ላይ ውይይት ተደርጓል። በውይይቶቹ የደረሱትን ጉዳቶች እና በአብዛኛዎቹም ጉዳት በደረሰባቸው አካባቢዎች አስደንጋጭ ክስተት መከሰቱን ህብረተሰቡ በጣም በምሬት፣ በቁጭት እና በጸጸት ያነሳል። እነዚህ ሁኔታዎች መደገም እንደሌለባቸውም ያነሳል። መንግስትም ህብረተሰቡም እነዚህን ግጭት ያበተረፉ ክስተቶች እንዳይደገሙ መስራት እንደሚገባው ያነሳል። በመንግስትም ላይ ያለውን ቅሬታ፣ መፈታት ያለባቸውን ችግሮችም፣ ወጣቱም፣ አዛውንቱም፣ የመንግስት ሰራተኛውም፣ ባለሀብቱም ሁሉም በየደረጃው ውይይት ሲደረግ የሚያነሳቸው ጉዳዮች፣ ችግሮች በሰለጠነ ሁኔታ መፈታት እንዳለባቸው ግን ሌሎች ችግሮች እንፈታለን እያልን ክልላችንን ማውደም እንደሌለብን ክልላችንን ወደ ኋላ ማስቀረት እንደሌለብን የሚሰጡት አስተሳሰቦች፣ አስተያየቶች በጣም ገዢዎች ነበሩ በአብዛኛው የሚነሱ ነበሩና፣ አሁን በዚህም ምክንያት ወደ ውይይት በመመለሱ ሰላማዊ ሁኔታ ነው ያለው በክልላችን በሁሉም አካባቢዎች ማለት ነው። አቶ ንጉሡ ግን አሁን ይሄንን እያሉኝ፣ እርሶ ጎንደር ላይ ሰሞኑን ችግር እንደነበረ ትናንትናና ዛሬ ችግር እንደነበረ ብዙ ሰው መታሰሩን ከዛ ያነጋገርኳቸው ሰዎች ነግረውኛል። ስልክም ኢንተርኔትም ተቋርጦ እንደነበረ የኢንተርኔትና የስልክ መቋረጡን ያው በዘርፉ ያለው ተቋም እና አመራሩ ምናልባትም ምክንያቱን ሊያብራራው ይችላል ብዬ አስባለሁ። ከዛ በተረፈ ግን ወጣቶች መታሰርና የመሳሰሉትን በተመለከተ አሁን ግጭቶች በተከሰቱባቸው አካባቢዎች ውድመት በደረሰባቸው አካባቢዎች ህብረተሰቡ በተጎዳባቸውና አንዳንዱም በጫና በሀይል ጭምር ህብረተሰቡ ከቤቱ እንዳይወጣ ከቤቱ የሚወጣ ጥቃት የሚደርስበት ንብረት የሚወድምበት በዚህም ምክንያት በዚህ ጥሪ ምክንያት ብቻ ሳይሆን በተግባርም የግለሰቦች ሀብት ንብረት የወደመበት አንዳንዶቹ አካባቢዎች ላይም ዘረፋም የተካሄደባቸው ከተሞች አሉ ግለሰቦች ተጎድተዋል መንግስት እንደ መንግስት የመንግስት ተቋማት ተጎድተዋል በዚህ ውስጥ አብዛኛው ወጣት አብዛኛው ነዋሪ ሰላሙን የሚፈልግ መሆኑ ያው የሚታወቅ ነው፣ እነዚህን ጉዳዮች የሚያወግዝ ነው። ሰልፎች በተካሄዱባቸው ወቅት ቦታዎችም ሰልፍ ጥያቄውን ለማቅረብ ቅሬታውን ለማቅረብ የወጣ ሰልፈኛ ይበዛል። ነገር ግን ደግሞ በሂደቱ ዘረፋ የተካሄደባቸው ጥቃት የተሰነዘረባቸው ጥፋት የተካሄደባቸው ሁኔታዎች ስላሉ እነዚህን ጥፋቶች እና ጥቃቶች በመፈጸም በማስፈጸም የሚጠረጠሩ ወገኖች በህግ ጥላ ስር ውለው በቁጥጥር ስር ውለው ለህግ እንዲቀርቡ ይደረጋል። ይሄ ህጋዊ አሰራር ነው። መንግስት የህግ የበላይነት የማስጠበቅ ኃላፊነት እና ግዴታ ስላለበት ማለት ነው። የህብረተሰቡን ህይወት፣ ሀብትና ንብረት መጠበቅም ህገ መንግስታዊ ግዴታ ስላለበት። አንድ ሁለተኛ በሂደቱ የሚበዛው ወጣት በተለይም ወጣቱ ክፍል ማለት ነው በሂደቱ በመሳሳት በመደናገር በማህበራዊ ሚዲያውም በተናጠልም በሚደረጉ ቅስቀሳዎች በመደናገር ተሳስቶ ጥፋት የፈጸመም ያስፈጸመም የተባበረም ይኖራል። እንደዚህ አይነቱ ጉዳይ ደግሞ በሰላማዊ የትግል አግባብ ላይ ውይይት ማድረግም ስላለበት፣ መማር ስላለበት፣ መሰልጠን ስላለበት እነዚህ ለትምህርት ለስልጠና ለውይይት የሚፈለጉ ወጣቶችም ተይዘው ይሆናል ማለት ነው። በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለህግ የሚቀርቡበት አሰራር መኖሩ የግድ ነው እና እነዚህን ወደ ህግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመራለና ይሄ ስለሆነ ስፋቱ በእያንዳንዱ ቦታ ላይ ምን ያህል ነው ህብረተሰብ ውስጥም ምን ሁኔታ ፈጠረ የሚለው ወደፊት የሚታይ ነው። ግን በየከተማው በየአካባቢው፣ ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን፣ አስተምረን፣ ለቀጣይ ተልእኮ ግልጽ አድርገን ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ፣ የጥፋት አጀንዳ፣ የጥፋት ዓላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ። ምናልባት ይሄ የፈጠረውን ነገር ምናልባትም እንደዚህ አይነት ሁኔታ ካለ ጠጋ ብለን የምናያቸውና የምንገመግማቸው የሚስተካከልም ካለ በሂደቱ የሚስተካከል ነው የሚሆነው ማለት ነው። አሁን በስፋት ከህዝብ ጋር ውይይት የሚደረግበት ጊዜ ላይ ስላለን ማለት ነው እና ይሄ የመያዝ የማሰሩ ሁኔታ ይቀጥላል ነው የሚሉኝ? አይ በዋናነት ዓላማችን ሰውን መያዝ እና ማሰር አይደለም የሚቀጥለው የማስተማር የማወያየት ወደ ሰላማዊ ሁኔታ የመመለስ ነው እንጂ ወጣቶችን የማሳደድ የማሰቃየት ዓላማ አይደለም። ዓላማ ዋነኛው ዓላማ እና የሚቀጥለው ነገር ምንድን ነው? ማስተማር ነው፣ ማሳወቅ ነው፣ ማስገንዘብ ነው። ይሄ በሰላማዊ መንገድ ማንኛውንም ነገር መጠየቅ እንደሚችል ወጣቱ እና መንግስትም ይሄንን የማዳመጥ ግዴታ እንዳለበት ፊት ለፊት ቁጭ ብሎ ውይይት ማድረግ አስፈላጊ ስለሆነ ለውይይት ነው እንጂ የሚፈለገው ወጣቱ እሱን ለማሳደድ እና ለማሰር አይደለም ማለት ነው። የሚቀጥለው ማወያየት እና ማሰልጠንም ጭምር ነው ማለት ነው። አቶ ንጉሱ ለአዲሱ ዓመት አለኝ ያሉትን መልእክት አስተላልፈዋል። በጣም አመሰግናለሁ ይሄንን እድል ስለሰጣችሁኝ። ክልላችን በዘንድሮ ዓመት የመጀመሪያው የሁለተኛውን እድገትና ትራንስፎርሜሽን እቅድ በሰፊው አቅዶ ድህነትን ሁነኛ በሚባል ደረጃ ለመቀነስ እና በተለይም በክልላችን ኢንቨስትመንትና የኢንዱስትሪ ማስፋፋትን በስፋት ለመሄድ እቅድ ይዞ ከህዝቡ ጋር ሰፊ ውይይት በማድረግና ወደ ስራ ለመግባት ጥረት ያደረገበት ዘመን ነው። ነገር ግን በክልላችን እጅግ አሳዛኝና አስከፊ ክስተት ደግሞ የገጠመበት ነው። በተለይም በነዚህ ባለፉት ሁለት ወራት የወገኖቻችንን ህይወት የቀጠፉ አካል ያጎደሉ፣ ሀብት ንብረት ያወደሙ ግጭቶች፣ ክስተቶች ተከስተዋል። ይሄ እነዚህ ጉዳዮች እኔም በግሌም በክልላችን መንግስትም እጅግ ያዘንበት ክስተት ነው። አብዛኛዎቹን ጉዳዮች በውይይት መፍታት ስንችል፣ በንግግር መፍታት ስንችል፣ በተፈጠሩት ግጭቶች የዚህን ዛሬ የጨረስነውን ዘመን መሻገር ያልቻሉ ወገኖች በክልላችን እጅግ በሚያሳዝን ሁኔታ ህይወታቸው ጠፍቷል። የክልሉ መንግስት በዚህ አጋጣሚ ህይወታቸው በዚህ ግጭት ምክንያት ላለፉ ወገኖች ቤተሰቦች እና ወዳጆቻቸው መጽናናትን ይመኛል። የክልሉን መንግስት በእጅጉ ያዘነ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ከዚህ ባለፈ በዚህ አዲስ መልክ በምንጀምረው አመት ሁሉ ነገር በውይይት የሚያልቅበት፣ ባለን ላይ የምንጨምርበት እንጂ ካለን ቅንጣት የማንቀንስበት፣ ወደፊት የምንራመድበት እንጂ አንድም ስንዝር ወደኋላ ለመመለስ የማንሞክርበት አመት እንዲሆን ሁሉም ነገር በሰከነ ሁኔታ እንዲሄድ ወጣቶችም፣ አዛውንቶችም፣ ምሁራንም፣ ሁላችንም፣ አመራሮችም፣ የሚዲያው አካላትም በአጠቃላይ ለሰላም መክፈል የሚችለውን ሁሉ ዋጋ እንድንከፍል እናም ምናልባትም ሁላችንም በምንሰራው ስህተት ወገኖቻችን ሕይወት እንዳይጠፋ ሀገር ወደ ኋላ እንዳይመለስ፣ ፍቅር እንዳይጠፋ ከማድረግ እንድንቆጠብና በተለይም ይህንን ጉዳይ በመምራት በርቀት ሀገራችንን ወዳልሆነ፣ ክልላችንን ወዳልሆነ አቅጣጫ ለመምራት አስተዋጽኦ የሚያበረክቱ ወገኖችን እስካሁን ያተረፍነው ነው ጥፋት ነውና፣ ማንም ይምራው ማንም ይምራው ይህንን ሀገር በሰላም ብቻ መወያየትና መነጋገር ብቸኛ መፍትሄ አድርጎ ሀገራችንን ወደፊት በማራመድ በኩል አስተዋጽኦ እንድናበረክት ጥላቻን መቃቃርን ከምንሰብክ አንድነትን መቻቻልንና መዋደድን እንድንሰብክ፣ ሁላችንም በዚህ በአዲሱ አመት ለዚህ አስተዋጽኦ እንድናበረክት በዚህ አጋጣሚ ጥሪ ያስተላልፋለሁ። አዲሱ አመት የሰላም የፍቅር፣ የመቻቻልና የአንድነት እንዲሆንልን እመኛለሁ። አመሰግናለሁ። ከአቶ ንጉሱ ጋር ያደረግኩት ሙሉ ቃለምልልስ ከዚህ ዘገባ ጋር ዌብሳይታችን ላይ ሰፍሯል።